voice of America. የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ የአፍሪቃ ክልላዊ ቢሮ ዛሬ ባወጣው መግለጫ የአፍሪቃ አገሮችን እየተስፋፋ ከመጣው ሽብርተኝነት አመጽ ለመታደግ የሚያስችል መርሃ ግብር ይፋ አድርጓል። የዩኤንዲፒ የአፍሪቃ ፕሮግራም ዲሬክተር አብዱላይ ማርዲዬ በዚህ ይፋ በተደረገ መርሃ ግብር የመክፈቻ ከፍተኛ ውይይት ላይ ሲናገሩ አያሌ የአፍሪካ ወጣቶችን ከአምራችነት ህይወት ወደ ሽብርተኝነት እንዲገቡ የሚያደርገውን ሁኔታ ለመገደብ በብርቱ መጣር ይኖርብናል ነው ያሉት። የዚህ ልማት ተኮር የሆነው ከፍተኛ መርሃ ግብር ተባባሪ አስተናጋጅ የተባበሩት መንግስታት ድርጅት የስዊድን ቋሚ ሚሽን መሆኑም ታውቋል። ፊት ለፊታችን የተጋረጠብን ፈተና እንዲህ በቀላል የምንወጣው ሳይሆን ወደፊትም ለብዙ ዓመታት የሚሰራበት የልማት ዘርፍ ነው ሲሉም ዲሬክተሩ ተናግረዋል። ተናግረዋል። አመፅ የተቀላቀለበት አክራሪነት በመላ አህጉሪቱ ላይ ከፍተኛ ማህበራዊ እና የምጣኔ ሀብት አንድምታ እንዳስከተለ ይታወቃል። እንደ ናይጄሪያው ቦኮ ሃራም፣ እንደ ሶማሊያው አልሻባብ የመሳሰሉ ቡድኖችም የክልሉን ሰላምና አንድነት በማናጋት ላይ ብቻ ሳይወሰኑ ለብዙ መቶ ሺህ ህዝብ ከቤት ንብረት መፈናቀልም ምክንያት ሆነዋል።